የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ የምሽቱ መሰናዷችንን ጀምረናል። ዛሬ ቀኑ ቅዳሜ የካቲት 12 2012 ዓ ም ነው። ሳምንቱን ሙሉ ካሰማናችሁ መሰናዶች የመራረጥናቸውን በድጋሚ የምናስደምጥበት ሰዓት ላይ እንገኛለን። ጤና ባለሙያዎች፣ ሐኪሞች፣ ነርሶች መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ ፎልስ ኔጋቲቪቲን ለማሳነት ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክ እና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዘቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ ጋር ቆይታ አድርገናል። ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደውን ናሙና እንዴት ይመረመራል ለሚለውና ተያያዥ ጉዳዮች ዛሬ በጋቢና ተሳፍረው ያብራሩልናል። ማህበረሰብን በተለያየ ነገር ለማገዝ በበጎ ፈቃድ ላይ የተሰማሩ ሌሎች ወጣቶችንም ለምሽቱ ይዘናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናደናቸውን ብዙ ፕሮግራሞች ታዳምጣላችሁ። የምሽቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል ውጤቱንስ ለማወቅ ስንት ቀን ይወስዳል በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ይመስላል የሚሉ ጥያቄዎችን የሚመልስ ዘገባ ተከታዩ ቅንብር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋና ከጤና ሚኒስቴር ደግሞ የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ጠይቀናል። በተከታዩ መሰናዶ ምላሻቸውን ታዳምጣላችሁ። በኢትዮጵያ ለኮሮና ቫይረስ ተጋልጠዋል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የሕክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ሲናገሩ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላቦራቶሪ እንዳለ ያብራራሉ። ሁሉ ጊዜ በጤና ሚኒስትር ስር ያለ በኢትዮጵያ ህብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለን። የጤና ሚኒስትር ላቦራቶሪ፣ እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል። ያው ከዚህ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም። ያው ጊዜ እየተከፈቱ አልነበርም በተለያየ ጊዜ። ስለዚህ የነሱን የሚመረምር ትልቅ ላቦራቶሪ ኢንተርናሽናል በደብልጭ አክሲቪት የሆነ ላቦራቶሪ ነው ያለው። ከዚ አሁን እየሆነ ያለው ምንድነው? ታካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጀሌሱ ሴንተር ይሄድና፣ ከዛ ከጀሌሱ ሴንተር አምፕል ተወጥሶ ሳምፕል ኬሪ የሚደረግበት ፕሮሲጀር አለው። ስታንድባይ አምቡላንሶች አሉ ሳምፕል ብቻ የሚወስዱ ካለበት ማመልካካሚ ወይም ደግሞ ተጣጣሪ ከነበረበት ቦታ ሳምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ። በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው አሁን ግን ሙሉ በሙሉ በዚህ ላቦራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል። ሳውዝ አፍሪካን ልክ ነበር፣ ምክንያቱም ቴስት ኪቶችን ስላልነበረን ነገር ግን ከዓለም ጤና ድርጅት እና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። ዓለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያው የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ አስራ ዘጠኝ ለኮንፈርሜሽን ይሰራላቸዋል በዚህ ነው እየሰራን የምንገኘው ሲሆን አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ ከዚህም በፊት ከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሰንቲኔል ሳይቶች ነበሩን በሀገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላቦራቶሪ ባለሙያዎች አሉ ነው ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ ለምሳሌ አዲስ አበባ ውስጥ ሳይቶች አምስት ጤና ጣቢያ አምስት ሆስፒታሎች ላይ አሉ ከማዕከላዊ ከሆነው ከላቦራቶሪ ሰንተር ውጭ በየክልሉም አሉ በክልሉም ደግሞ ሪጂናል ላቦራቶሪ የሚባሉ ለሪፈራንስ ላ የምንጠቀማቸው ትልልቅ የቫይራል ላቦራቶሪ ላይ ለምሳሌ የሚዝልስ ላይ ሌሎች ምን ላይ መስራት የሚችሉ ሰንተሮች አሉን ስለዚህ እነሱን ያው ሰዎች ወደ አጭ ውጭ ሀገር ወደ ሰነጋል ደው ሰልጥ ነው መጠው የአሰልጣኝ ሽልጠና ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው ስለዚህ ሙን አወሳሰዱ ማንኛውም ኢቨን አደለም ላባ አለሙያ ሌሎቹ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰዱ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ፣ ፎልስ ነጋቲቪቲን ለማሳነስ ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክ እና ለእነዚህ ኮቪድ በቤተሰብ ለሆኑት የማጣራት ስራ ይሰራ እና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደው ናሙና ውጤት አሁን ባለ ሁኔታ በአጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ። ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የናሙና ብዛትና ሌሎችንም ፕሮሴሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ ኖርማሊ ከአራት እስከ አንድ ቀን መሀል ማለቅ የሚችል ነው። የጤና ሚኒስትሩ አቶ ያዕቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ። ከምርምሮ ውጤቱ በትክክለኛ ሰንሰለት ያመጥ ማለት ነው። ውጤቱ ኢትዮጵያ መደጆ ፕሮቲሲን ፖስትላላት ኢሲቤት ኦፊሰር አላት። በኮማንድ ነው የሚተዳደረው። በኢሲቤት ኦፊሰሩ ውጤቱ አፕሩቭ አድርጎ ለሚኒስትሩ ልቃል። ሚኒስትሩ ለፐብሊክ ዲስክሎዝ ያደርጋል ማለት ነው። ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ። እዚያ በአዲስ አበባ ላይ እየተሰራ ያለው ውጤት ወይንም ከክልል መጡ የሚሰራ ናሙና የላብ ባለሙያው ቀጥታ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው። ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው፣ ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል። በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ባላለ በዛ ተደርጎ ናሙና የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ፣ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሄደዋል። ስለዚህ ከዛ መጥተው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሰስ ነው እሱ ተሰራበት ይገኛል። ዶክተር ያረጋላ አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ። አሁን ባለው ሁኔታ ያው ይህን ያህል የኪድ እጥረት የለም። ምክንያቱም ቅድም ሜንሽን ያረኳቸው አካላትም ድጋፍ እያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘ ነው የኪድ ድጋፍ አለ። በአሁኑ ሰዓት ደግሞ ያው እንደምታውቂው ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላቦራቶሪ ኪት አለ። እዛ ውስጥ የእኛም ድርሻ አለ። ስለዚህ በአሁኑ ሰዓት ይህን ያህል በጥረት ደረጃ የሚነሳ የላቦራቶሪ ኪት የለም። ከአዲስ አበባ ውጭ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያደርጋል ጨምረው ተናግረዋል። ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሰስ ነው እሱ ተሰራበት ይገኛል ለሪፈራንስ ላቦራቶሪዎች አሉን የክልሎቹ በክልል ከተሞች ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓት አቅም በማጎልበት እዛው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል። አላለቁም። ጋና ሂደት ላይ ነው ያሉት። አድማጮች ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለነው ዘገባ በነገው ምሽትም ይቀጥላል። በትናንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋግረን ያጠናቀርነውን ዘገባ ይዤ መለ i'm amanda bennett and i'm director of voice of america. i'm recording this from home because here at voice of america almost all of us are now working remotely in order to help. Slow the spread of the coronavirus that I know has been affecting so many of you and your family. Amanda Bennett Balalo, the Radio, our employees is during really coronavirus, የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም ዕድል እመኝላችኋለሁ። አመሰግናለሁ። So, I'd like to wish you all good luck and good health, and thank you very much. We'll hopefully be here for you. Thank you. ወደ ተከታዩ ዘገባ እናልፋለን። ኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ እንደተሰማ የማህበረሰቡ የንጽህና ባህል ለማሳደግ በተለይ ደግሞ የጎዳና ተዳዳሪዎች በዚህ ወቅት እንደ ሳሙና የመሳሰሉ የንጽህና መጠበቂያዎችን እና የንጹህ ውሃ አቅርቦትን እንዲያገኙ በማህበራዊ ሚዲያ ላይ ለወጣት በጎ ፈቃደኞች ጥሪ በማድረግ እንዲሁም በአካል እየሄዱ ግብዓቶችን በማሰባሰብ ላይ የሚገኙ ወጣቶችን እንቅስቃሴ ነው የምናስቃኛችሁ። ኤደን ገረመው ከበጎ ፈቃደኞቹ መካከል አንዷ የሆነችውን አዲስ ታህሳስ አለም አንዳርጌን አነጋግራ ተከታዩን ዘገባ አሰናድታለች። ታህሳስ ወር ማብቂያ ላይ ከቻይና ውሃን ስሙ የተሰማው ኮቪድ አስራ ዘጠኝ በመባል እየተጠራ ያለው ጉንፋን መሰል ቫይረስ ከሶስት ወራት በኋላ ዓለም አቀፍ ወረርሽኝ የሚባልበት ደረጃ ላይ ደርሷል። ይህ ቫይረስ ዓለም አቀፍ ጤናን ብቻ ሳይሆን ምጣኔ ሀብትና ማህበራዊ የአናኗር ዘይቤ ላይ በአጭር ጊዜ ውስጥ ከፍተኛ የሆነ ተጽዕኖ ማሳረፍ ችሏል። በተለይም እንደ ኢትዮጵያ ባሉ የሰዎች ማህበራዊ ትስስር በሚጠብቅባቸው መረጃ በሚዘገይባቸው የንጹህ ውሃና የንጽህና መጠበቂያ ግብአቶች እጥረት ባለባቸው ቦች ራሳቸውን ከእንቅስቃሴ መገደብ በማይችሉባቸው ሀገራት ላይ የቫይረሱ ጫና ከባድ እንደሚሆን የአለም አቀፍ የጤና ድርጅት መረጃዎች ይጠቁማሉ። እነዚህ ጉዳዮች የተረዱና ስለ ቫይረሱ በቅርበት ሲከታተሉ የቆዩ አራት ወጣት ኢትዮጵያውያን ከምንጨነቅ የመፍትሄ ሀሳብ ብናመጣስ በማለት አስበው አስልተው ወደ አዲስ አበባ ወጣቶች ፌዴሬሽን በመጓዝ በበጎ ፍቃደኝነት በማገልገልና ወጣቶችን በማህበራዊ ሚዲያ ላይ እየቀሰቀሱ በኮሮና ቫይረስ ዙሪያ ግንዛቤ ማስጨበጥና የጽዳት እቃዎችንና መገልገያዎችን የመሰብሰብ ስራ እየሰሩ ይገኛሉ። ይህን ቡድን ወክላ አዲስ ዓለም አንድ አድርጌ እንዴት ስራውን እንደጀመሩ ታስረዳለች። ምን ማድረግ አለብን ወደሚለው ሀሳብ ወጣትም እንደመሆናችን በቅርብ ሀሳባችን ላይ የመጣው ወጣቶች ፌዴሬሽን ማሳ ሄደን ያናገርናቸው በጣም የሚገርም ምላሽ ነበር የነበራቸው። በጣም ደስተኛ ነበሩ። ምክንያቱም እነሱም ወረዳ እየሰሩ ወደ ስራ ገብተዋል እና ወጣቶች ፌዴሬሽን በደንብ ተቀበለን። ያው እኛም እንደ አንድ ማህበረሰብ አካል እንደ አንድ ቮለንተሪ ሆናል በጥሩ ሁኔታ እየሰራን ያለ ነው። ሀሳባችንም ተቀብሎናል። ያላቸውን ሀሳብ ሼር አድርገን ወጣቶችን ያሰማርተን እየሰራን ያለ ነው ማለት ነው። ውስጥ አሁን ከአምስት ሺህ በላይ ወጣቶች በከተማ በመላ አዲስ አበባ ሰባት፣ እየሰሩ ነው ያሉት ማለት ነው። እንግዲህ እኛ ደግሞ እኔ ደግሞ አንዱ እኔ ማህበራዊ ሚዲያ ለበጎ ነገር እየተጠቀምንበት ነው። ፕራክቲካሊ ደግሞ እያገለገለ ነው ና ያለው። በጣም ብዙ በጎ ፈቃደኞች እየደወሉ ነው። ምን መስራት እንዳለባቸው፣ ምን ማድረግ እንዳለባቸው እየጠየቁ እኛም ጋይድ እያደረግናቸው፣ በጣም ብዙ ሰዎችም እየተንቀሳቀሱ ነው። የንጽህና መጠበቂያ ማቴሪያሎችን በማህበራዊ ሚዲያ፣ ፊት ለፊትን በመሄድ እየሰበሰብን ያለንበት ሁኔታ ነው ያለው። ደብዳቤ ይዘን እንወጣለን። እንዳልኩሽ ከመስሪያ ቤቱ ጋር ነው የምንሰራው። አንድ ቮለንተር ነው የምናገለግለው። ስለዚህ ከመስሪያ ቤቱ ደብዳቤ ውስጥ እንሰጣለን። ሕጋዊ በሆነ መንገድ ተቀብለን ሕጋዊ በሆነ መንገድ ደሊቨር ለማድረግ ማለት ምክንያቱም እዛ ጋር የተቀበልነውን ማቴሪያል በአግባቡ ደሊቨር ማድረግ ካልቻለን ተደራሻ ያንን ከማድረግ አንጻር ኢቨን መኪናዎችን በማዘጋጀት ቦታዎችን በመምረጥ የቱ ጋር መስራት እንዳለብን ሌደረሱ ነው በደንብ ጋይድ እያደረገን እየሰራን ያለንበት ሁኔታ ላይ ነው ያለነው በጎ ፍቃደኛ ወጣቶች አንድ ባስ መነሻ ወደ አንድ ምረት መነሻ ከሚደርስ ድረት መነሻው ላይ ኬሚካሎች ይረጫሉ። ባሱ ውስጥ አልኮሎች አሉ። ተሳፋሪዎች ሲገቡ በደንብ እጃቸውን እያጸዱ አልኮል እያደረጉ ነው የሚገቡት ማለት ነው። ከተጸዳ በኋላ ባሱ አንዱ ባስ ከመነሳቱ በፊት ይጸዳል በኬሚካል ማለት ነው። ከዛ በኋላ ተሳፋሪዎች ሲገቡ ደግሞ የራሳቸውን የሆነ ጥንቃቄ የሚያደረጉ አልኮል እጃቸው አጽድገው ይገባሉ ማለት ነው። ሞር ደግሞ እኛ ደግሞ የግንዛቤ ማስጨበጥ ስራውንም ደግሞ ለመስራትም እቅድ አለን ጀምራለን። በተለያየ መንገድ በሚዲያም በፌስቱፌስ እየሄድንም በመኪናዎችም እንቅስቀሳ የማድረግ እንግዲህ ዘመቻ ይኖረናል ብለን በእቅድ ይዘራት ከተለያዩ ባለ ሀብቶች ና ለጋሶች የንጽህና መጠበቂያ ቁሳቁሶችን በማሰባሰብ ላይ የሚገኙት እነዚህ ወጣቶች አውቶብሶችን በማጽዳት እንዲሁም የውሀ ማቆሪያ ታንኮችን በየቦታው ለጎዳና ተዳዳሪዎች እንዲቀርብ ቅርቡ በማድረግ እየሰሩ ይገኛሉ። የውሃ ታንከሮችን ምንድን ነው ከጤና ጥበቃ ሚኒስቴሩና ከከተማ መስተዳደሩ እና ከተለያዩ የመንግስት አካላቶች እንዲሁም ደግሞ ቮለንተር ሆነው ለመርዳት ፈቃደኛ ከሆኑ ግለሰቦች ጋር ተነጋግረን ሰው በጣም የሚበዛባቸው ቦታዎች አሉ። የጎዳና ልጆች በጣም የሚበዙበት ቦታ አለ። ራሱን የቻሉ ቦታዎች አሉ። እነሱም ቦታዎች በጣም ሴሌክት አድርገን ታንከሮችን እንገጥማለን። አዎ ሌሎችን ቦታዎች እንዳሉ ሆኖ ማለት ነው። ምክንያቱም ውሃ በደንብ ማግኘት አለባቸው። የንጽህና መጠበቂያ ሳሙናዎች፣ የተለያዩ ነገሮችን የማግኘት መብት አላቸው። እኛም ደግሞ እስከቻልነው ድረስ የማቅረብ ግዴታ አለብን። ክሪቲካል ታይም ስለሆነ ማለት ነው። ስለዚህ ይህን ከማድረግ አንጻር ታንከሮችን የመቅጠብ አለን። እሱንም ጊዜ የሚሰጠውን ጉዳይ አይደለም ሁኔታ አንጻር ማለት ነው። ፍራሾችን፣ ብርድ ልብሶችን፣ ምግቦችን፣ አልባሳቶችን ደግሞ የምናሰባሰብበት ሁኔታ ይኖራል ማለት ነው። አሁን የታንከሩ ሙሌት ግዴታ ስለሆነ ከዋና ፍሳሽ ጋር ነው የሚሰራው። ዋና ፍሳሽ የራሱ ቦቲ መኪናዎች ይኖሩታል ለንጹህ ውሃ አቅርቦት የሚውሉ እነሱ ጋር በመነጋገር ነው አሁን የምናስሞላው። ታንከሩም እንደዚህ ተነስታ ነው። በጎ ነገር ለማድረግ ነው እንግዲህ እስከቻል ነው ድረስ ይሄ ነገር እስኪጠፋ ድረስ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ነው ምንቀጥለው። ምክንያቱም ዛሬ ሰርተን ነገ መቀጠል ካልቻለ እንዴት ይሆናል? አይሆንም። እዚህ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ከሚመለከታቸው አካላት ጋር ከሚመለከተው ማህበረሰብ ጋር የራሱ ችግር ስለሆነ ማለት ለመቀጠል ነው ሀሳብ አለ። ሌላው እንግዲህ የግል ባለ ሀብቶች የሚችሉ የግል ባለ ሀብቶች አሉና እነሱ ከጎናችን እንዲቆሙ ከመላው ኢትዮጵያ ሕዝብ ጎን እንዲቆሙ ውጭ ሀገርም ያሉ ሀገር ውስጥም ያሉ አቅም ያላቸው ሰዎች በሚችሉት ነገር ሁሉ ከጎናችን እንዲቆሙ ነው ጥያቄ ማቅረብ። አዲስ ዓለም በበጎ ፈቃደኝነት ለማገልገልን ወይም ደግሞ ልገሳዎችን ማድረግ ለሚፈልጉ ግለሰቦችና ድርጅቶች አዲስ አበባ ጃን ሜዳ አሊያም አብዮት አደባባይ በሚገኘው የአዲስ አበባ ወጣቶች ፌዴሬሽን ቢሮ ውስጥ ሊያገኟቸው እንደሚችሉም አስረድታለች። la merque radio eden garmon washington dc ኤደን ገረመውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከኮረና ቫይረስ ጋር የተያያዘ ጉዳይ ነው። የኮረና ቫይረስ ስርጭትና አዝማሚያ ለመረዳት ከፍተኛ የሆነ የመረጃ ግብአት እንደሚያስፈልግ ባለሙያዎች ይናገራሉ። ኢትዮጵያ ይህንን ቫይረስ ለመግታት የምታደርገውን ርብርብ ለማያቀዱ በጎ ፈቃደኛ ወጣቶች የተሰማሩበትን የቴክኖሎጂ ተኮር ስራ መሰረት አድርገው እየተረባረቡ ነው። ከነዚህ መካከል አንዱ በሶስት ቀናት ውስጥ ከ መቶ በላይ በጎ ፈቃደኞችን አስተባብሮ የበይነ መረብ ላይ መረጃ ስርዓት ለመስራት እየጣረ ያለው ሚካኤል እንዳለ ይገኝበታል። ሀብታሙ ስዩም ከሚካኤል ጋር አጭር ቆይታ አድርጓል። በኮምፒውተር መርሃ ግብሮች ማበልጸግ ሶፍትዌር ዲቨሎፕመንት ስራ ላይ የተሰማራው ሚካኤል እንዳለ የኮሮና ቫይረስ ስርጭትን በመግታት ረገድ መረጃ ያለውን ፋይዳ ደጋግሙ ይጠቅሳል። ታማሚዎቹ የቱጋ እንዳሉ ማወቅ ያስፈልጋል። ከማንጋ በተነካኩ ትሬስ ማድረግ ያስፈልጋል። የሚቀጥሉትን ደግሞ ስቴፖች አናላይዝ ለማድረግ ኮምፒዩተር ሳይንስ እና አርቲፊሻል ኢንተለጀንስ መሽን ለርኒንግ አካባቢ ፕሬዲክቲቭ ሞዴሊንግ የሚባል ነገር አለ። ሶ እዚኛ አሁን ዳታ ትወስድና ወደፊት ምን ሊሆን የሚችለው ይችላል የሚለውን ለማየት የሚያስችሉ የሂሳብ ስሌቶች ማዘጋጀት ይቻላል። እሱን ሁሉ ግን ማድረግ የምትችለው እዚ ዳታ ውስጥ ካለህ ድረስ። እንደ ኢትዮጵያ ባሉ ገና በቴክኖሎጂው መስክ እንድርድርታ ላይ ያሉ ሀገራት ፈጣን መረጃዎችን የማደራጀት ተግዳሮት እንዳለባቸው ተደጋግሞ ይጠቀሳል። እንዲህ ባለ ፍጥነትና ርብርብ በሚጠይቅ ጊዜ ውስጥ ደግሞ በመረጃ ማሰባሰብ ማጠናቀርና ማዳረስ የቴክኖሎጂ መስኮች ውስጥ የሚሳተፉ በጎ ፈቃደኞች ድጋፍ ማስፈለጉ እሙን ነው። በዚህ ጊዜ ነው እንግዲህ ሚካኤል እንዳለ እሱን የመሰሉ የቴክኖሎጂ መንደር ባልደረቦቹ ኢትዮጵያና ኢትዮጵያውያንን የሚጠቅም ትብብራቸውን በማህበራዊ ገጽ ላይ የጠየቀው የተገኘው ምላሽ ሚካኤልን አስደስቶታል። አንድ ጊዜ እናድርግ ብለን ስንነሳና መልእክቱን ስንልክ ኢንተርኔት ላይ ገና ሰላሳ ስድስተኛ ሰዓታችን ነው፣ ስራውን ከጀመርን እና ሶስት መቶ ሀያ ስድስት ሰዎች ኦልሬዲ ስራው ላይ ተባብረው መስራት ጀምረዋል። አንቢሊቨብል! ሶስት መቶ ሀያ ስድስት ሰዎችን ምንም ለሰርግ እንኳን ልጠራቸው አችልም በሰላሳ ስድስት ሰዓት እንኳን ለስራ በጎ ፈቃደኞቹ ጌትሀብ የተሰኘውን ቀመሮችና መርሃ ግብሮችን ማጋሪያ ቋትን በመጠቀም የተለያዩ መላዎችን ይዘይዳሉ፣ ሀሳባቸውን ይቀባበላሉ። ግባቸው ደግሞ የኢትዮጵያ መንግስትና ሕዝብ የኮሮና ቫይረስ ወይም ኮቪድ-19ን በተመለከተ ዘመነኝነት የተላበሰ የመረጃ ስርጭት እንዲኖራቸው መደገፍ ነው። እኛ አሁን ምንድነው እየሞከርን ያለ ነው? እዝ ለኢትዮጵያ ሚኒስትር ኦፍ ሄልት እዛ አካባቢ ላሉት ፖሊሲ ሜከሮች ፕሮቫይድ ማድረግ የምንችላቸው ቱሊንግ አሉ ወይ ዳታውን መሰብሰብ እንዲችሉ በቀላሉ ዳታውን አናላይዝ ማድረግ እንዲችሉ ዳታውን ለሰው ለምሳሌ የተሳሳተ ኢንፎርሜሽን ሰው እንዳይኖረው ስርጭት ለማድረግ ማድረግ የሚቻሉ መንገዶችን መፈለግ ነው። እኛ ስለዚህ ያው ሁሉ ነገር ቴክኖሎጂ አይደል? አሁን ስለዚህ አሁን የምንሞክራቸው ነገሮች ለምሳሌ እንዴት በቀላሉ የጤና ጥበቃ የኢትዮጵያው ጤና ጥበቃ ሚኒስቴር ለህዝቡ እንዴት አድርጎ ትክክለኛ ኢንፎርሜሽን ድሊቨር ማድረግ ይችላል የሚለውን ነገር ሶልቭ ለማድረግ እየሞከርን ነው በተለያዩ መንገዶች በኤስኤምኤስ ቢሆን፣ በቫይበር ቢሆን፣ በቴሌግራም እነዚህ በተለያዩ መንገዶች ላይ በቀላሉ ከአንድ ቦታ ሆነው ስርጭቱን መስጠት የሚችሉበትን መንገድ እየሞካከርን ነው። ሚካኤል እንዳለ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ ነው። የሚኖርባት ሀገርም ከኮሮና ቫይረስ ጦስ አልዳነችም። ትምህርት ቤቶች ተዘግተዋል። የሥራ ቦታዎች፣ ብዙ ሰራተኞች ከቤት እንዲሠሩ አዘዋል። ከተሞች ጸጥ ረጭ ብለዋል። ቫይረሱ የፈጠረውን የሥጋት ድባብ ለመረዳት ቀላል ነው። ሚካኤል እንዳለ በዚህ ሰዓት ከሚኖርበት ስፍራ ድንበር የሚሻገር መላ መፈለግን መርጠዋል። ብዙ ዓመትም ብቆይ ያው ኢትዮጵያዊ ነኝ የኢትዮጵያ አሜሪካዊ ነኝ እና ሌላው እውነት ግን ለመናገር ችግሩን አሁን እኛ ኤክስፔሪየንስ ማድረግ ስለጀመርን ነው የዛሬ ሁለት ሳምንት አሁን ሰው ቢያወራኝ ወይ የዛሬ ሦስት ሳምንት ሰው ቢያወራኝ እንዴት አስቸጋሪ እንደሆነ ብዙ አይገባኝም ነበር። ኢንተሌክቹዋሊ አንደርስታንድ ባረገውም እርግጠኛ አይደለሁም ምን ያህል እንደዚህ ኢሞሽናሊ አስቸጋሪ ነው። ለዛም ነው ስራውን ለመጀመር እንደዚህ የጀመርኩት እና ያው እኔ ብቻ አለውም ላይክ ላይክ አይ ሴድ እንደዚህ ሁሉ ሰዎች አንድ ላይ የተሰማሩት ሁላችንም አንድ አይነት ቦታ ስላለ ነው። ሁላችንም ቤታችን ስ ያለ ነው። ለአንድ ሳምንት ከቤታችን አልወጣንም ምናምን። ስለዚህ እንደዚህ አይነት ሰዎች ስለሆነ የአንድ ነገር ራስ ስትነካ እንዴት አንዳንድ ሰው ወይ ተሸማቆ አልጋው ይቀመጣል ወይ አንዳንድ ሰው ተነስቶ ሌላ ነገር ሌላ ነገር መስራት መርጠና። ሚካኤል የተሻለ ሀሳብ ያላቸውን ሰዎች አሁንም እየጋበዘ ነው በማህበራዊ ገጾቹ በኩል ከበጎ ፈቃደኞች ጋር ለመገናኘትና ፈጣን እርምጃ ስለሚሹ ስራዎች ለመምከር ዝግጁ መሆኑንም አክሎ ነግሮኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ። ከኮረና ወጣ ወዳለ ዘገባ ስናልፍ የብልጽግና ፓርቲ በትግራይ የተለያዩ አካባቢዎች አካባቢዎችና በአዲስ አበባ የትግራይ የብልጽግናን የሚያስተባብሩ ጽህፈት ቤቶችን እንደሚከፍት ተገልጿል። ለአቶ ነቢዩ ስሁል ሚካኤል የትግራይ የብልጽግና ጽህፈት ቤት ኃላፊ ሆነው እንዲሰሩ መመደባቸውም ታውቋል። ሙልጌታ ጽበሀ ዝርዝር ዘገባ አለው። ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽህፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነቢይ ስሑል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽህፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለአሜሪካ ድምፅ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና አመራሮች መደባ መካሄዱን የገለጹት አቶ አወሉ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳ አስተዳሰሳ ተመልክተናል ብለዋል። የትግራይ ክልላዊ መንግስት የግልጅና ፓርቲ ቢሮ በመጀመሪያውኑ እኛ በህገ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ሕዝብ ለዘመናት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ሊማት ከሊማቱም በላይ ደግሞ ነፃነት በአግባቡ ትርጉም ባለው መልኩ እንዲያገኝ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት አማራጭ ሀሳብ ወደ ክልሉ እንዲገባ ገብቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ይሄት ፓርቲዎች አሉ፣ በክልሉ ከብቶ እየታገሉ ያሉት እንደናረና ከዛ ሌሎችም አሉ። እንደኛ ያን ሁሉ ክሎዝድ ፖለቲካል ሲስተም አይነት ነገር ነው የምፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መከተል አይፈልግም። የእነሱም ተቀባይነት ስባለን መረጃና ጥናት መሰረት የለም ህዝቡ ሰላምነት ይፈልጋል። መናገር ይፈልጋል። ብልጽግናን ይፈልጋል። ከብልጽግና ጎን ቆሞ መጻ ይድል ከኢትዮጵያ ህዝቡ ጋር ወደፊት መሄድ ይፈልጋል። የብልጽግና ፓርቲ በዚህ አመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ሕመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ እባከውን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባሕላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉውንና አፍንጫውን በክንዶው መጋጠሚያ በደንብ ይሸፍኑ። ዓይኖቹን አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውኃና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። ሀብታሙንና እንግዳውን ሚካኤልን እናመሰግናለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን።